የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን ፕሮግራም አሁን ጀመረ። ድርድር

የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ድምፅ ነው የሰማችሁት። በዛሬው የሕዝብ ተወካዮች ምክር ቤት ሶስተኛ አስቸኳይ ጉባኤ ከፓርላማ አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽ በተናገሩበት ወቅት የተደመጠ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ማክሰኞ የካቲት 15 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን ተመልካችና አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ሀብታሙ ስዩም፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ቢላንድራዴ እንዲሁም የዌብና ማኅበራዊ ቅንብሮች አሰናጃችን አባየው ገበያው ናት። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። እያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን በቅድሚያ የሰዓትን የዓለም ዜና አድማጮች እንደምናመሻችሁ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የኢትዮጵያ መንግስት ከህዋት ጋር ለመደራደር አዝማሚያ መኖሩን ጠቅላይ ሚኒስትር አብይ አህመድ ጠቁሙ። ጠቅላይ ሚኒስትር አብይ አህመድ ዛሬ የካቲት 15 ቀን 2014 ዓ ም በወቅታዊ ጉዳዮች ላይ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄ በሰጡት ማብራሪያ መንግስት ከህዋት ጋር ሊደራደር እንደሚችል ጠቁመዋል። መንግስትና ህዋት እየተደራደሩ እንደሚገኙ የሚወሩ ጭምጭምታዎች ግን ሐሰተኛ መሆናቸውንም ጠቅላይ ሚኒስትሩ ተናግረዋል። በሁለቱ አካላት መካከል ድርድር እየተደረገ እንደሆነ የምክር ቤቱ አባል የሆኑት የአማራ ብሔራዊ ንቅናቄ አብን ተወካዩ አቶ ክርስቲያን ታደለ ላነሱላቸው ጥያቄ ሲመልሱ እስካሁን እስከ ዚችኛዋ ደቂቃ ድረስ የተደረገ ድርድር የለም ብለዋል። የትግራይ ክልልን በማስተዳደር ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል በቅርቡ ከቢቢሲ ጋር በስልክ በነበራቸው ቆይታ ከፌዴራል መንግስቱ ጋር በተለያዩ መልኮች ድርድር እየተደረጉ እንደሆነ መግለጻቸው ይታወሳል። በአማራ፣ በትግራይ፣ በአፋርና በሶማሌ ክልል ያደረጉትን ጉብኝት አጠናቀው በቅርቡ የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ የጦርነቱ ተሳታፊዎች ኢትዮጵያዊ መፍትሄ ለማምጣት ተነሳሽነት እንዳላቸው እንዳሳውቋቸው ገልጸዋል። በኢትዮጵያ ካለፉት ጥቂት ወራት ወዲህ ግጭቶች መቀነሳቸውንና ለሰላምም የተሻለ እድል እንዳለ ገልጸው ብሔራዊ ምክክሩን ለመጀመርና የሰላሙን መንገድ ለማፈላለግ ግጭቶች መቆም እንደሚገባቸው መጠቆማቸው አይዘነጋም። በደቡብ ምዕራብ ቡርኪና ፋሶ በሚገኝ የወርቅ ማዕድን ማውጫ ስፍራ አጠገብ በደረሰ ፍንዳታ ሐምሳ ዘጠኝ ሰዎች መሞታቸውንና ከመቶ በላይ ደግሞ ለጉዳት መዳረጋቸውን የሀገሪቱ ብሔራዊ የዜና አገልግሎትና የዓይን ምስክሮች አስታወቁ። ፍንዳታው የደረሰው ጂምብ ብሎራ በተሰኘው ስፍራ ሲሆን የፍንዳታው መንስኤ ደግሞ የወርቅ ማዕድን ለማጣራት በሥራ ላይ የሚውለው ኬሚካል ክምችት እንደሆነ ተነግረዋል። በሁሉም ስፍራዎች አስክሬኖችን አይቻለው በእጅጉ አሰቃቂ ነበር ብለዋል። ሳንሳ ካምባዋ የተባሉ በፍንዳታ ወቅት በስፍራው የነበሩ ደን ጠባቂ ለአሶሼትድ ፕሬስ በስልክ ሲያስረዱ የመጀመሪያው ፍንዳታ የተከሰተው ከቀኑ ስምንት ሰዓት ላይ ሲሆን፣ ሌሎች ፍንዳታዎች መከሰታቸውን ተከትሎ ሰዎች ከአካባቢው የግሪያው ጭን ሽሽት እንደጀመሩ የአይን ምስክሩ አክለዋል። ቡርኪና ፋሶ በወርቅ ምርት ከፍተኛ እድገት እያሳዩ ካሉ የአፍሪካ ሀገራት አንዷ ስትሆን በአሁኑ ወቅት ከሀገሩ በብዛት ወርቅ በማምረት አምስተኛ ደረጃ ላይ ትገኛለች። የሀገሪቱ ዋነኛ ወደ ውጭ ሀገራት የሚላክ ምርትም ሆኗል። ዘርፉ 15 ሚሊዮን የሀገሪቱን ሕዝቦች የቀጠረ ሲሆን በ2019 አውሮፓውያኑ ዓመት የነበረው የኢኮኖሚ ዋጋ 2 ቢሊዮን ዶላር ነበረ። አልሸባብ የተሰኘው በሶማሊያ የሚንቀሳቀስ ታጣቂ ቡድን 24 ሚሊዮን ዶላር ዓመታዊ በጀት ለመሳሪያ ግዢ እንደዋለ አንድ ሪፖርት ይፋ አደረገ መቀመጫውን ሞጋዲሾ ላይ ባደረገው ሄራልድ የተሰኘው ተቋም ይፋ የተደረገው ሪፖርት ቡድኑ ከውጭ ሀገር በተለይም ደግሞ ከየመን መሳሪያዎችን ለመግዛትና ለመረከብ በቀጥታ ጥቁር ገበያን፣ የመሳሪያ ደላሎችንና ሻጮችን የመሳሰሉ የተለያዩ መንገዶችን እንደሚጠቀም አስታውቋል። ሄራልድ ተቋም የአልሸባብ ሩብ በጀት የሚፈሰው ቅድሚያ በሰጣቸው መሳሪያዎች፣ ጥይቶች፣ ፈንጂዎችና አውዳሚ ቁሶች ግዢ ላይ እንደሆነ ጠቁሟል። ከመቶ ሚሊዮን ዓመታዊ ግዢ ውስጥ አልሸባብ ለመሳሪያዎች ግዢ የሚያወጣው ውጪ 24 ሚሊዮን ዶላር በወር ደግሞ ሁለት ሚሊዮን ዶላር ያክል ነው ብሏል ሪፖርቱ። ሳሚራ ገይድ የተባሉ የሂራል ተቋም ኃላፊ አልሸባብ የተወሰኑ ጥይቶችንና ፈንጂዎችን እንደሚያመርትና የተወሰነ በጀቱንም ለዚሁ ዓላማ እንደሚያውል ጠቁመዋል። አልሸባብ ለመሰል ተግባራት የሚያውለውን ገንዘብ ለማግኘት ውስብስብ የገንዘብ ማሰባሰብ ሥርዓትንና ከሶማሊያ የንግድ ሰዎች ቀረጥ ማስከፈልን የመሰሉ ስልቶችን እንደሚጠቀም የተባበሩት መንግስታት ድርጅት የባለሙያዎች ቡድን ቀደም ባለው ጊዜ አስታውቋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በሩሲያ እጅ ውስጥ ያሉ ዶኔስክና ሉሃንስክ የተባሉ የምስራቅ ዩክሬን ስፍራዎችን እንደ ነፃ ሀገር እውቅና ለመስጠት መወሰናቸውን ተከትሎ ዩናይትድ ስቴትስ እና እንግሊዝ ተጨማሪ ማዕቀብ ይጥላሉ ተብሎ እየተጠበቀ ነው። ዝርዝር ማብራሪያውን ከመስጠት የተቆጠቡ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ሩሲያ ዓለም አቀፍ ሕግን የዩክሬን ሉዓላዊነትንና የግዛት ክብርን የገዛ ራሷን ዓለም አቀፍ ግዴታዎች በመጣሷ ተጠያቂ ትሆናለች ብለዋል። የብሪታንያ የውጭ መስሪያ ቤት ኃላፊ ሊስተርስ የሀገራቸውን መንግስት ቀጣይ እርምጃዎች ለመግለጽ ተመሳሳይ ቋንቋ የተጠቀሙ ሲሆን የፈረንሳይና የጀርመን ተወካዮችም ጠንከር ያለ እርምጃ እንዲታቀድ በጸጥታው ምክር ቤት ስብሰባ ላይ ትናንት ተናግረዋል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የመጀመሪያ ደረጃ ማዕቀቦችን በትናንትናው ዕለት ይፋ አድርገዋል። በሩሲያ እውቅና በተሰጣቸው ስፍራዎች አሜሪካውያን አዲስ መዋለ ንዋይ እንዳያፈሱ፣ የንግድና የፋይናንስ እንቅስቃሴዎችን እንዳያደርጉ ማዕቀቡ ይከለክላል። ቻይና ዢው ቤንግ የተባሉትን ከፍተኛ ዲፕሎማት ኢትዮጵያ፣ ኤርትራና ሶማሊያ ውስጥ ያሉ ግጭቶችን ጨምሮ ላልተረጋጋው የአፍሪካ ቀንድ ቀጠና ልዩ መልእክተኛ አድርጋ ሹማለች። ዢው ከዚህ ቀደም በፓፓው ኒው ጊኒ የቻይና አምባሳደር ሆኖ ሰርተዋል። በአፍሪካ፣ አሜሪካና ኦሺኒያ አህጉራት ውስጥ በመስራት ልምድ እንዳላቸው የሀገሪቱን የውጭ ጉዳይ ሚኒስቴር ጠቅሰው ሮይተርስ ዘግበዋል። የልዩ ልዑኩ ግብ ቀጠናውን ለዘላቂ መረጋጋት ልማትና ብልጽግና ያበቃል የተባለለትን የቻይናን ሰላማዊ የልማት ዕቅድ ማስተዋወቅ እንደሆነም የውጭ ጉዳይ ሚኒስቴሩ ቃል አቀባይ ዋንግ ዊምቢን በቤጂንግ በነበረው ዕለታዊ ማስገንዘቢያ ላይ ተናግረዋል። ቻይና ዓለም አቀፉን ቁልፍ የመርከብ መስመር የምትከታተልበት የጅቡቲ የጦር ሰፈሯን ጨምሮ ከአፍሪካ ቀንድ ጋር የጥቅም ትስስር አላት። ንግድም በተመለከተ በጅቡቲ ወደብ ላይ ለተመረኮዘችው ወደብ አልባ ሀገር ኢትዮጵያም ከፍተኛ መጠን ያለው ገንዘብ አበድራለች። ቀጥነው በተጨማሪም ቻይና በነዳጅ ማውጣት ስራ በተሰማራችበት ደቡብ ሱዳን ውስጥ ባለው አለመረጋጋት፣ እንዲሁም ከሶማሊያ እየተሻገረ በጎረቤት ሀገር ኬንያ የሰዎችን ነፍስ እየቀጠፈ ባለው ጥቃት ምክንያት አደጋ ትደቅኖበታል። የየመን ሁቲ አማጽያን በሳውዲ አረቢያ የሚገኝ አውሮፕላን ጣቢያን ለማጥቃት የተላከ ድሮን በሳውዲ የሚመራው የጦር ቅንጅት ለማውደም ቢችልም አስራ ስድስት የውጭ ሀገራት ዜጎች ግን ጉዳት እንደደረሰባቸው ተሰምተዋል። በሁለት ሳምንታት ውስጥ ሁለተኛው ለሆነው ለዚህ ጥቃት ኃላፊነቱን የወሰዱት በኢራን የሚደገፉት የሁቲ አማጽያን ናቸው። አማጽያኑ መግፋታቸውን ተከትሎ ላለፉት ሰባት ዓመታት ያክል የየመን መንግስትን ለመደገፍ የተቀናጀውን ጦር በመምራት ላይ የምትገኘው ሳውዲ አረቢያ ላይ ጥቃቶች ተከታትለዋል። የጦር ቅንጅቱ ለሳውዲ ዜና አገልግሎት እንዳስታወቀው ጄዛን ወደሚገኘው ወደ ንጉሥ አብደላህ አውሮፕላን ማረፊያ የተላከው ድሮን አየር ላይ እንዲወድም ከተደረገ በኋላ ፍንጣሪዎቹ አውሮፕላን ማረፊያው ግቢ ውስጥ ወድቀዋል። በየመን ሰና የሚገኘው የአውሮፕላን ማረፊያ በአውሮፓውያኑ የካቲት አስር በሳውዲ ደቡብ ምዕራብ ቀጠና ለደረሰው ጥቃትም ኃላፊነቱን በወሰዱት ሁቲ አማጽያን እጅ ይገኛል። የአብሃን ዓለም አቀፍ አውሮፕላን ጣቢያ ኢላማ ባደረገው በዚያ ጥቃት 12 ሰዎች ተጎድተዋል። ባጸፈው ሳውዲ መሩ የጦር ቅንጅት ለድሮን ጥቃት የዋለ ሰነአ ውስጥ ከሚገኙ የቴሌኮም ሚኒስቴር አቅራቢያ የሚገኝ የግንኙነት ስርዓት ማውደሙን አስታውቀዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ከነገ በስቲያ ጀምሮ ኮቪድ-19ን በተመለከተ በሀገሪቱ ውስጥ የተጣሉ ገደቦች እንደሚነሱ ይፋ አደረጉ። በዚህም መሰረት ቫይረሱ ያለባቸው ሰዎች ራሳቸውን የማግለል ግዴታ የለባቸውም። በሀገሪቱ ፓርላማ ንግግር ያደረጉት ጆንሰን ሀገራቸው አሁንም ቢሆን ዜጎች እስከ አውሮፓውያኑ ሚያዝያ አንድ ድረስ እንዲመረመሩ ቫይረሱ ያለባቸው ሰዎች ደግሞ በቤታቸው እንዲቆዩ እንደምታበረታታ አስታውቀዋል። ዜጎች ግላዊ ኃላፊነታቸውን እንዲወጡም ጠይቀዋል። ጆንሰን በንግግራቸው ከሰሞኑ ቫይረሱ ለተገኘባቸው ንግሥት ኤልሳቤት ቀዳማዊት መልካም ጤና ተመኝተው የእሳቸው በኮቪድ-19 መያዝ ወረርሽኙ እንዳላበቃለት ማሳያ መሆኑን አውስተዋል። በስተመጨረሻም ዜና ረፍት በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተመራማሪ የነበሩት ፕሮፌሰር ካሳውን ብራኑ ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 15 ቀን 2014 ዓ ም ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ካሳውን ላለፉት 36 ዓመታት በዩኒቨርሲቲ ውስጥ በመምህርነትና ተመራማሪነት እንዲሁም በልዩ ልዩ ከፍተኛ ኃላፊነት እርከኖች ላይ ማገልገላቸውን የአዲስ አበባ ዩኒቨርሲቲ ፕሬዚደንት ጽህፈት ቤት አስታውቋል። ከዚህም በተጨማሪ በሀገር ውስጥና ከሀገር ውጭ የተለያዩ ማህበራዊ አገልግሎቶችን በማበርከት ይታወቁ እንደነበረም ተነግረዋል። የፕሮፌሰር ካሳሁን የቀብር ስነሥርዓት ነገ የካቲት 16 ቀን 2014 ዓ ም ከቀኑ 9 ሰዓት በየካ ሚካኤል ቤተ ክርስቲያን ወዳጅ ዘመዶቻቸው በተገኙበት እንደሚፈጸምም የዩኒቨርሲቲው ፕሬዚደንት ጽህፈት ቤት አስታውቀዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አብቅተዋል። ከቀሪ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን እንድትቆዩ እንጋብዛለን። ሀብታሙ ስዩምን፣ ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን የአማርኛ ፕሮግራማችንን ነው። ማክሰኞ የካቲት 15 2014 ዓ ም አስተናጋጃችሁ አሉላ አከበደ ነኝ። የምስልና ድምጽ አቀናባሪያችን የስቱዲዮ አቀናባሪ ማለቴ ነው ራብ ማክሊን ነው። በአለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል እንዲሁም በራዲዮ ቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ መንግስት ከህወሓት ጋር የመደራደር አዝማሚያ እንዳለው ጠቅላይ ሚኒስትር አብይ አህመድ ጠቆሙ። ዛሬ በተካሄደው የህዝብ ተወካዮች ምክር ቤት ሶስተኛ አስቸኳይ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር እስካሁን የተደረገ ድርድር የለም ብለዋል። ነገር ግን ህወሓት ቀልብ ከገዛ በጦርነት እንደማያዋጣውና እንደማያሸንፍ ከተገነዘበ እኛ በደስታ ነው የምናየው በማለት መንግስታቸው ለድርድር ዝግጁ ስለመሆኑ ተናግረዋል። የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በቅርቡ በሰጡት መግለጫ ድርድር ለማድረግ ቅድመ ሁኔታ ማስቀምጣቸውም ይታወሳል። ጠቅላይ ሚኒስትር አብይ የህወሀት አንጋፋ አመራሮችን ከእስር መለቀቅ አስመልክቶ በሰጡት ማብራሪያ ደግሞ እስረኞቹ መፈታታቸው በርካታ ጠቀሜታዎችን አስገኝተዋል ነው ያሉት። በኢትዮጵያ ሊካሄድ የታቀደውን ሀገራዊ ምክክር፣ በአፋር አሁን ስላለው ውጊያና ሌሎችም ጉዳዮች ጠቅላይ ሚኒስትሩ ገለጣ አድርገዋል። ፓርላማው ኬኔዲ አባተ ተከታትሎታል። ጠቅላይ ሚኒስትር አብይ አህመድ ዛሬ የካቲት 15 2014 ዓ ም በወቅታዊ ጉዳዮች ላይ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ማብራሪያ ላይ መንግስት ከህወሓት ጋር ሊደራደር እንደሚችል ፍንጭ ሰጥተዋል። በዚሁ ጉዳይ ላይ የምክር ቤቱ አባል የሆኑት የአማራ ብሔራዊ ንቅናቄ አብን ተወካዩ አቶ ክርስቲያን ታደለ ላነሱላቸው ጥያቄ ሲመልሱ፣ ጠቅላይ ሚኒስትሩ ይህም ብለዋል። ድርድር አለ ወይ ላሉት፣ እስካሁን የተደረገ ድርድር የለም እስከዚህ ደቂቃ ድረስ ስለድርድሩ ሲወራ ሰማን፣ ግን እስካሁን ድርድር አለ አላደረግን ማለት እስከናካቴው ድርድር የሚባል ነገር አይኖርም ማለት በድርድር ኢትዮጵያንም እናጸናው፣ በድርድር ኢትዮጵያን እናጸናው፣ በውጊያም ዋጋም ከፍለው ኢትዮጵያ ለማጽናት የትግራይ ክልልን በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ከቢቢሲ ጋር በስልክ በነበራቸው ቆይታ ከፌዴራል መንግስቱ ጋር በተለያየ መልኩ ውይይቶች እየተደረጉ እንደሆነ መግለጻቸው የሚታወቅ ነው። የህወሀትን 47ኛ ዓመት የምስረታ በዓል አስመልክተው ከጥቂት ቀናት በፊት በሰጡት መግለጫ ደግሞ ለድርድር ተስፋ መኖሩን ጠቁመው ድርድር የሚደረግ ከሆነ ክልሉ ሰራዊቱን እንደያዘ እንደሚደራደር፣ እንዲሁም የክልሉ ወሰን የኤርትራን ሰራዊት አለባቸው ካሏ የሚያደርጓቸው የክልሉ አካባቢዎች መውጣትና የትግራይ ህዝብ ህዝበ ውሳኔ የማድረግ ጉዳዮች ለድርድር እንደማይቀርቡ መግለጻቸው ይታወሳል። በአማራ፣ በትግራይ፣ በአፋርና በሶማሌ ክልሎች ያደረጉትን ጉብኝት አጠናቀው በቅርቡ የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ የጦርነቱ ተሳታፊዎች ኢትዮጵያዊ መፍትሄ ለማምጣት ተነሳሽነት እንዳላቸው እንዳሳወቋቸው ገልጸዋል። ጠቅላይ ሚኒስትር ዓብይ በዛሬው የምክር ቤቱ ሶስተኛ አስቸኳይ ስብሰባ ላይ በኢትዮጵያ ሊካ ስለታቀደው ሀገራዊ ምክክርም ማብራሪያ ሰጥተዋል። እኔ ድርድር ብዬ ማስበው ውይይት ብዬ የማስበው ትናንትና በተከበረው ምክር ቤት የጸደቀውን ኢንክሉሲቭ ናሽናል ዲያሎግ ይህ ኢንክሉሲቭ ናሽናል ዲያሎግ የኢትዮጵያ ህዝብም እኛም በቀላል ባናየው ጥሩ ነው። ለቲፒኤልኤፍ ሌሎችም ሀይሎች ትናንት የጸደቁት አስራ አንድ ኮሚሽነሮች ስራቸው ሁሉንም ማህበረሰብና አሳሰብ ለማወያየት መደላደል መፍጠር እንጂ ምንም ስልጣን አይደለም የላቸውም። ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም፣ በምርጫ አልቋል። የሚቀጥለው አራት ዓመት ተኩል የኢትዮጵያ መሪ ብልጽግና አንደራደር። በዚህ ጉዳይ የምንደራደራቸው በቆሰሉ ታሪኮች ሕክምና ላይ እና በምን ገነባት ነገ ላይ ነው የምንገነባው። ነገ ከስልጣናችን በላይ ስለሆነ የምንገነባው ነገ ከፓርቲያችን በላይ ስለሆነ ኮምፕሮማይዝ ማድረግ የሚገባ ካለ የሀገራዊ ምክክር ኮሚሽኑ አባላት ከተለያዩ አካባቢዎችና ከተለያየ እምነት ተከታዮች እየተመረጡ መሆናቸውንም አድንቀዋል። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ በቅርቡ በሰጡት መግለጫቸው በኢትዮጵያ ካለፉት ጥቂት ወራት ወዲህ ግጭቶች መቀነሳቸውንና ለሰላምም የተሻለ እድል እንዳለ ገልጸው ብሔራዊ ምክክሩን ለመጀመርና የሰላሙን መንገድ ለማፈላለግ ግጭቶች መቆም እንደሚገባቸው መጠቆማቸውም አይዘነጋም። ጠቅላይ ሚኒስትር አብይ የህወሀት አንጋፋ አመራሮችን ከእስር መለቀቅ በተመለከተ በሰጡት ማብራሪያ ደግሞ እስረኞቹ የተፈቱት በሶስት ምክንያቶች እንደሆነ ገልጸዋል። አንድ፣ ዘላቂ ሰላም ለማምጣት ዘላቂ ሰላም የጋራ ቤት ለመስራት ስለሚያክስ፣ ሁለት፣ የታሳሪዎቹ ሁለን ተናሜታ ታሳቢ ያደረገ ሁሉ ሰኛ ተፈታ የተፈቱ ሰዎች ሁኔታቸውን ከግምት ያስገባል። ሶስተኛ፣ ያገኘነውን ድል ለማጽናት ነው። ለምን እናያደረግነው ይሄ ጦርነት አደገኛ ነገር እንደሆነ ከዓለምም ከራሳችን ጋር በተለይ የእርስ በርስ ጦርነት በዓለም ላይ ካሉ ግጭቶች ሶስት እጥፍ የተራዘመ ነው። አይቋረጥም። ይሄ የተራዘመ ጦርነት ፕሮትራክት የሚባለውን የውጊያ አይነት መከተል ደግሞ ለእኛ ኢኮኖሚ ለእኛ ማህበረሰብ አያዋጣም። በእርስ በርስ ጦርነትም ፍጹም ድል የለም። ከዚህ አንጻር ውጊያውን ስናይ ብዙ መጥፎ ጎኖች እንዳሉትና ሌላ ምርጫ ካለ ውጊያ መንገታበት ማየት በመጥፎ ባይታይ ጥሩ የሆነው ግን ለኢትዮጵያ ጥቅም ነው። አሁን እዚህ ቦታ ላይ ዘርዝሬ መናገር የማልችለው እና የማልፈልገው ነገር ባለፈው አንዶ እነዚህ ሰዎች መፍራታቸው ኢትዮጵያ በጣም በጣም በጣም ከምትገሙት በ ተጠቃሚ ናት። የክስ ማቋረጥ ሂደቱ የተከናወነው ሕግን በተከተለ መልኩ እንደሆነ ማስረድተዋል። ህወሀት በአፋር ክልል በኩል ከቅርብ ጊዜያት ወዲህ በአዲስ መልክ ከፈተ የተባለውን ውጊያ በተመለከተ በሰጡት ገለጻ ደግሞ የህወሀት ዓላማ ለፖለቲካ ፍጆታ ሲባል የእርዳታ ምግብ ወደ ትግራይ እንዳይደርስ ማድረግ እንደሆነ ነው ያብራሩት። አፋር እንዳይመለከት የፌዴራል መንግስት ከአፋር ክልል መንግስት ጋር በከፍተኛ ቅርበት የሚሰራ በከፍተኛ ቅርበት በሁሉም አሁን ባሉ ነገሮች በየሚዲያው የሚባለውን አውቃለሁ። ግን በዛ በቅርበት የስራ ክፍል አድርገን የምንሰራው ማንኛውም የአፋር ጥቃት የኢትዮጵያ ጥቃት ነው። የአማራ ጥቃት የኢትዮጵያ ጥቃት ነው። ግን አፋር ብቻ ሳይሆን ሁላችሁ ምትገነዘቡ የሚያስፈልገው የሰሞኑ ጥቃት ዓላማው አፋር አለ። የዓለም መንግስታት የኢትዮጵያን መንግስት የሚከሱበት ክስ ሁሉ አለቀ፣ ሙልጭ አለ አለቀ። ምን ቀረ? ሂዩማኒታሪያን እርዳታ አቅተው ሰዎች በረሃብ ይሞታሉ ይሄ ቀራችሁ ተባ። ከሰመራ ሀያ አምስት የዓለም ምግብ ድርጅት መኪና ትራፖች ወደ መቀሌ ጉዞ ሲጀምሩ ቲቤል ተጠቃ። ምክንያቱም መኪናዎቹ ከሄዱ እኛና ዓለም ልንታረቅ ነው። ቲፔል ምን ያክል ቁማርተኛ ፓርቲ መሆኑ መሆኑ ማወቅ ያለባችሁ ህዝቡ እየጠራረ እንኳን የእርዳታ እህል እንዳይሄድ መሄጃውን መንገድ የዘጋው አላማ ህወሀት በበኩሉ የትግራይ ውጭ ጉዳዮች ቢሮ በተባለው ክፍል አማካኝነት ጦርነቱን የከፈተበትን ምክንያት ሲያስረዳ የአፋር ልዩ ኃይልና በቀጥታ በኤርትራ መንግስት የሚመራ ያለው የቀይ ባህር አፋር ኃይል በትግራይ ክልል ላይ የደቀኑትን ስጋት ለመከላከል እንደሆነ መግለጹ አይዘነጋም። የአፋር ክልል መንግስት አመራሮችና የቀይ ባህር አፋር ዲሞክራሲያዊ ድርጅት አመራሮች ግን ይህን ውንጀላ እንደማይቀበሉት ሰሞኑን ለቪኦኤ ገልጸዋል። በአፋር ክልል ዞን ሁለት ያለው ውጊያ የሰብአዊ እርዳታ አቅርቦት እንዲስተጓጎል ምክንያት አይሆንም ያለው ህወሀት እርዳታ ግንባታው እንዳይደርስ እያደረገ ያለው የኢትዮጵያ መንግስት እንደሆነም በመግለጽ ይከሳል። ጠቅላይ ሚኒስትር አብይ ታዲያ በዛሬው ማብራሪያቸው ህወሀት ከሰመራ መቀሌ ያለውን የእርዳታ መስመር ሆን ብሎ ጦርነት በመክፈት ለፖለቲካ ፍጆታ ሲል እንደዘጋው ነው የገለጹት። በኦሮሚያ ክልል የተለያዩ አካባቢዎች ይንቀሳቀሳል ያሉትን ኦነግ ሸኔን በተመለከተ ቡድኑን አላማ የሌለውና ግራ የሚያጋባ ስብስብ ያሉት ሲሆን በህቡ እንደሚንቀሳቀስ የገለጹትን ይህን ታጣቂ ቡድን ለመከላከል ከወታደራዊ ስራ ተጨማሪ ህዝቡ ለምን እንደሚደብቀው ማጣራትን ጨምሮ ፖለቲካዊ ስራም መስራት ያስፈልጋል ብለዋል። ኢትዮጵያ በጦርነት ውስጥ በነበረችበት ባለፉት ስድስት ወራት ኢኮኖሚያዊ እድገት መቀጠሉንም ያብራሩት ጠቅላይ ሚኒስትር አብይ የዋጋ ንረት ግን ከፍተኛ ፈተና መሆኑን አልሸሸጉም። ይህም በዋናነት በዓለም አቀፍ ደረጃ ካለው የዋጋ ንረት ጋር ግንኙነት እንዳለው አብራርተዋል። ጠቅላይ ሚኒስትሩ በምክር ቤቱ አባላት ለተነሱ ሌሎች በርካታ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ እስር ቤት ውስጥ በረሃብ አድማ ላይ የነበሩ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አመራር አባል የሆኑ ስድስት እስረኞች ጀምረውት የነበረውን የረሃብ አድማ ማቋረጣቸው ተነገረ። ለብረታ የጤና ችግር የተጋለጡም አሉ ሲሉ የሕግ ጠበቃቸው የተናገሩትን ጠቅሳ ጸሀይ ዳምጠው ተከታዩን ዘግባለች። ታሳሪዎቹ የኦነግ መሪዎች ላለፉት ሁለት ሳምንታት ከቆዩበት የረሃብ አድማ በኋላ መመገብ ቢጀምሩም በረሃቡ ምክንያት ለከፍተኛ የጤና እክል የተደረጉ መኖራቸውን አድማቸውን እንዲያቆሙ ሲማጸኑ ከነበሩት የአገር ሽማግሌዎች መካከል የመጫና ቱለማ ማደራጃ ማህበር ፕሬዚዳንት ድርብ ደምሴ ገልጸዋል። በአቶ ዳውድ ብሳ የሚመራው የኦሮሞ ነጻነት ግንባር ከፍተኛ አመራር አባላት የረሃብ አድማ ላይ እንደነበሩ የኦሮሞ ነጻነት ግንባር ቀደም ስል ገልጾ ነበር። አቶ ድርቢ የአመራር አባላቱ አሁን በምን ሁኔታ ውስጥ እንዳሉ ሲገልጹ ከነሳ አያና፣ ሚካኤል ቦረን፣ በቴ ኡርጌሳ፣ ለሚ ቤኛ፣ ዳዊት አብደታ ስድስት ሰዎች ምግብ ራብ አድማ አድርጎ ነበር እና በነገራችን እኒህ ሰዎች የት እንደታሰሩ ብዙ ጊዜ አይታወቅም፣ እስር ቤት ቦታ ስለሚቀያየር በአጋጣሚ እኔ ሮብ ቀን ነኝ፣ ሰዎች እዚህ መጥተዋል፣ አንተ እነሱ አካባቢ ነህ እና እነኚህ ሰዎች መሞት አለመኖራ መኖራቸውንም ቢሆን ሄዴ አጣራ ብሎ ቤተሰባቸው ደወልልኝ። ከዛ አንድ ዘጠኝ ሰዎች ሴትም ወንድም አድርጌ ከተለያየ ቦታ ተደዋውለን ብር ሄድኩኝ። ሳያቸው በጣም በሚያሳዝን ሁኔታ ነው ያሉት። ከነሱ ውስጥ ገዳውል ጅራቆ ብቻ ነው መናገር የሚችለው። ሌሎቹ በደንብ አይናገሩም እና እንደምንም ለምነን ተኝተን፣ ሳሪዜን ተንበርክኬን ለምነን ያው ብሎኮስ ለመውሰድ ፈቃደኛ ሆኑ። በዛው ሰዓት እዛ ያሉ ፖሊስ አዛዥ ኮሚሽነር ወደ ፖሊስ ሆስፒታል ወሰዷቸው። ሌሊቱን መድኃኒት ወስዶ አደሩ። እስረኞቹ የረሀብ አድማ የጀመሩት ሰብአዊ መብታችን ይከበር፣ የፍርድ ቤት ትዕዛዝ ይከበር፣ ፍትህ እንፈልጋለን ብለው እንደነበር አቶ ድርቢ አመልክተዋል። መጀመሪያ ምግቢያ አድማ ያደረጉት ፍርድ ቤት ከለቀቀን ስድስት ወር አልፏል ከእስር ቤት እስር ቤት እየቀያየሩ ይጫወቱብናል። አሁን ካለንበት ጋር አስረኛ እስር ቤት ነው። ዶሮ የምራባበት ቤት ውስጥ ሁሉ ነው የታሰር ነው። ሰው እንኳን እንዳይጠይቀን፣ አንድ ቦታ ታስረን ትንሽ ቀን ስንቆይ፣ ከዛ አንስቶ ወደማናውቀው ቦታ ይወስዱናል። የአቶ ለሚ ቤኛ ወንድም መሆናቸውን የተናገሩት አቶ ፍራውል ቤኛ በበኩላቸው ስለ ረሃብ አድማው ተናግረዋል። ያታ ጀልከ በከንጉረ ሞቱም መጀመሪያ ራሳቸው አይደሉም የረሀብ አድማ ያደረጉት፣ መንግስት ነው ምግብ እንዳይገባላቸው ያደረገው እንደምታወቀው ገሚሶቻቸው ታማሚ ናቸው። ምግብም እንዳስፈላጊነቱ አስፈላጊነቱ እያገኙ አልነበሩ ቤተሰብም ሊያቀርብላቸው አልቻለም ነበር። ይህንን መረዳት አለባችሁ። ለመብታቸው ብሎ ነው ያንን ያደረጉት። ባለን ደረጃ በቀና ያብር ነበር ለአንድ ዳቦና ሻይ ስሰጣቸው የነበረው ለዚያ ነው የረሃብ አድማውን የጀመሩት። አሁን ባለው መረጃ አድማ ላይ የቆዩት ታሳሪዎች መመገብ ቢጀምሩም በጠና የታመሙ እንዳሉ አቶ ድርቤ ተናግረዋል። በቴርዴሳ ሆስፒታል ገብቶ መታከም አለበት። ትላንትና ኦሮሚያ ፖሊስ ኮሚሽን ሄደን እዛ ኮሚሽነሩንም አግኝተን ብዙ ተነጋግረን ብቻ በሚቻለኝ መጠን ይረዳሉ እንድታከሙ ይደረጋል ብለዋል። እንግዲህ እስከሁን ያለው ይሄ ነው። የኦሮሞ ነፃነት ግንባር ስራ አስፈጻሚ ኮሚቴውና ሌሎችም የስራ አመራር ኮሚቴው አባላት በሽብር ወንጀል ተጠርጥረው ከተያዙ ከአንድ ዓመት ተኩል በላይ ያስቆጠሩ ሲሆን የተወሰኑት በነጻና በዋስ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ሕገ መንግስት ጉዳዮች ችሎት ከወሰነ ስድስት ወር በላይ መሆኑንም አቶ ፍራውል ገልጸዋል። ይሁን እንጂ በኦሮሚያ ክልል የተለያዩ ከተሞች ፖሊስ ጣቢያዎች ታስረው ፍርድ ቤት ሳይቀርቡ ፍትሕ ተነፍገው እስር ላይ ይገኛሉ ሲሉ አቶ ፍራውል አምርረዋል። ስለ መሪዎቹ መታሰርና ስላሉበት ሁኔታ ከኦሮሚያ ፍትሕ ቢሮ፣ ከኦሮሚያ ፖሊስ ኮሚሽን፣ ከኦሮሚያ የመንግስት ኮሚኒኬሽን ቢሮ እና ከኦሮሚያ ጸጥታ ቢሮ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ። አድማጮች፣ ተከታዩ ርዕስ ደግሞ ወደ ላሊበላ ያሻግረናል። ከጦርነት ጠባሳ ጋር የምትታገለው ኢትዮጵያዊቱ ቅድስት ከተማ ሲል ይንደረድራል ተከታዩ የሮይተርስ ዘገባ። ላሊበላ ዝነኞቹን ፍልፍል አብያተ ክርስቲያናት የጎበኙ ምዕመናንን አስተናግዳለች። ዛሬ ግን በትግራይ ጦርነት ሳቢያ እጆች የተለዋወጡባት ላሊበላና ነዋሪዎቿ የደረሰባቸውን ጦርነት ያመጣውን ጠባሳ ለማሻር እየታገሉ ናቸው። በቅርቡ ወደ ከተማዋ ተጉዞ የነበረው የሮይተርስ ዘጋቢ ዴቪድ ዶይል ያጠናቀረውን የዚህን ዘገባ ዝርዝር ጽዮን ግርማ እንዲህ ታቀርበዋለች። የጠርሙስ ስብርባሪ በደረጃው ተበትኖ ይታያል። ደም በየግድግዳው ላይ ተረጭቷል። ክሊፍ ኤጅ ሆቴል የላሊበላን ውቅር አብያተ ክርስቲያን ለማየት የሚሄዱ ጎብኚዎች ማረፊያ ነበር። ቅድስቲቱ ከተማና ነዋሪዎቿ ከደረሰባቸው እጅግ የበረታ ድንጋጤና ወከባ ለማገገም እየታገሉ ነው። በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገቡት የላሊበላ ውቅር አብያተ ክርስቲያን አንዴ ከሰሜናዊው ትግራይ ክልል የመጡ ተዋጊዎች፣ በሌላ ጊዜ ደግሞ የመንግስቱ ኃይሎችና አጋሮቻቸው እጆች ተፈራርቀውባታል። ላሊበላ ውስጥ ሀያ ሆቴሎች መዘረፋቸውንና መውደማቸውን የላሊበላ የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ይናገራሉ። መላክ አለበል የክሊፍ ኤጅ ሆቴል አስተዳዳሪ ነው። በዛሬ ፍርስራሾች ላይ ቆሞ ያለፈ ቁመናና ዝናውን እያስታወሰ ምን ነው ቀድሞ ባላወቅኩት ኖሮ ይላል። ስሜቱን እንደዚህ መግለጽ አይችልም ይሰዝ። ጦርነቱ በፌዴራል መንግስቱና ለህዝባዊ ወያኔ ሀርነት ትግራይ ታማኝ በሆኑ ኃይሎች መካከል የተጀመረው በጥቅምት 2013 ዓ ምህረት መጨረሻ ነበር። በትግራይ ክልል ደቡባዊ ወሰን አቅራቢያ የምትገኘው ላሊበላ በትግራይ ተወላጆች የተያዘችው ሐምሌ 29 2013 ዓ ም ነበር። ከዚያም የመንግስት ወታደሮች ህዳር መጨረሻ ላይ ከህዋት ኃይሎች አስለቅቀው መልሰው ተቆጣጠሩት። ደግሞም ህወሀቶች ታህሳስ ሶስት ገብተው እንደገና ተገፍተው እስኪወጡ ለአጭር ጊዜ ቆዩባት። በአንድ ወቅት ባለጠጋ የነበረችው ከተማ አሁን የኤሌክትሪክ ኃይል የላትም። ጦርነቱ ጠባሳውን የጣለው ህንጻዎቿ ላይ ብቻ አይደለም። ትርንጓም ባይ ልጇ ታህሳስ ውስጥ ወደ ቤቷ ዘው ብሎ በገባ የሰከረ የትግራይ ተዋጊ ተደፍራ መገደሏን ትናገራለች። ልጁ እሷን እንደገደለ በዛ ወጥቶ ነው የሄደው። ከገደላት በኋላ ወዲያውኑ ነው ከአካባቢው ሄደው በዚህ እርሻ በኩል ነው የወጣው። ልጄን እንዲመልስልኝ እንዲለምኑልኝ ሽማግሌ እየፈለግኩ ነበር። ቦታው ላይ ስደርስ መሬት ላይ ተኝታ ገኘናት። ወደ እርሷ አሮጥኩኝ ግን አልደረስኩባትም። አምልጣኛለች። ለዋ ላይ ተደፍቼ አለቀስኩ። ፖሊስ ስለ ሟቿ መረጃ እንደደረሰው አረጋግጧል። በጉዳዩ ላይ የትግራይ ኃይሎችን ምላሽ ማግኘት አልተቻለም። የህወሓት ቃል አቀባይ ጌታቸው ረዳ ቀደም ሲል በሰጡት መግለጫ በእነርሱ ቁጥጥር ስር ባሉ ከተሞች ውስጥ ሰላማዊ ሰዎች ላይ የሚደርሰውን ጥቃት አስተባብለው የመድፈር ክሶችን የሚይዙት እጅግ በበረታ ሁኔታ መሆኑን ተናግረዋል። አመሰግናለሁ ጽዮን። አድማጮች፣ በተከታዩ ርዕስ ደግሞ ወደ ትግራይ እናልፋለን። በህብረተሰብ ዘንድ በምግብነት ያልታወቁ እንደ አረም የሚቆጠሩ ተክሎችንና ቅጠላቅጠሎችን ለምግብነት እንዲውሉ በማድረግ ላይ የሚገኙ ግለሰቦችን እናስተዋውቃችሁ ሲል ይጀምራል የመቀሌው ዘጋቢያችን ሙልጌታ አጽባሀ በተከታዩ ሪፖርቱ። ከቅጠላቅጠሎች የሚሰሩትን የምግብ አይነቶች ለተፈናቃዩ ህዝብ በማስተዋወቅ ላይ የሚገኙ ግለሰቦች ምግቡ በአሁኑ ሰዓት በክልሉ የተከሰተውን የምግብ እጥረት ለመቅረፍም ያግዛል ይላሉ። ወይዘሮ ጸጋ ገብረ ኪዳን በመቀሌ ከተማ ምድረገነት ወደ ተባለ መጠለያ ጣቢያ በመሄድ ለተፈናቃዮች የቅጠላቅጠሎችን የምግብ አጠቃቀም ያስተምራሉ። ቅጠላቅጠሎች በሌሎች ሀገሮች የሚዘወተሩ ለጤና ጠቃሚ የሆኑ ምግቦች መሆናቸውንም መናገራቸውን ጠቅሶ ነው ሁልጌታ ተከታዩን እንዲህ ያሰናዳው። ወይዘሮ ጸጋ ገብረ ኪዳን በመቐለ ከተማ ምድረገነት በተባለ የተፈናቃዮች ማዕከል በአካባቢው ሕብረተሰብ ዘንድ ያልተለመዱ እንደ አረም የሚቆጠሩ ቅጠላቅጠልና ተክሎች ለምግብነት እንዴት መዋል እንዳለባቸው ከባልደረቦቻቸው ጋር በመሆን ለተፈናቃዮች ሲያስተምሩ ነው ያገኘኋቸው። በአሁኑ ሰዓት በሁሉንም ዙሪያ ተዘግትን ነው ያለ ነው። በመድኃኒትም ይሁን በስራም ይሁን በምግብም ይሁን እና ያለን አማራጭ አካባቢያችን ያፈራልን ነገር አድርገን ማዋጣት ነው ያለብን። እንዲሁም ዝም ብሎ ሆድ መምራ ያው እድሜ መራዘሚያ ብቻ ሳይሆን በውድ የሚገኙ እኛ ብቻ ነው የማንጠቀምበት እንጂ ሌሎች ሀገሮች ኮን በደንብ የሚጠቀሙት አሁን ከበለት ሲጀምር ከሜክሲኮ ያው በደንብ የተለመደ ምግባቸው ነው አማረንስ ና ሞሪንጋ ስኒ ያው በሌላ ሀገሮች የተለመደ ነው። እኛ ግን ያው አለማያይታችን አለማውቃችን ሳንጠቀምለት የቆኘ ነው። አሁን ግን ጥቅም ላይ አውለን ያው ህዝባችን በራብና በህመም እንዳይጠቃ በአካባቢያው ያለው ተጠቅሞ በቃ ህይወትን ለማዳል እያደረግነው ሜላ ነው። ይሄ ለቀጣይ ግን ልክ በውድ ዋጋ የሚሸጡ አይነት ምግቦች የሚተኩትን የተለያዩ ንጥረ ነገሮች የያዘ ስለሆነ ያው በቀጣይነት እንዲጠቀምለት እያስተማርን ነው። በየቤቱ አካባቢውን ያለውን የተሰበሰበበት ቦታ እንዴት አድርገው እንደሚሰራ ከየት እንደሚያመጣ አብረን እየሄድን እያየን ሰርቶ እንዲበላ ነው እያሳየ ነው ያለ ነው ማለት ነው። እነዚህ ቅጠሎችና ተክሎች በቀላሉ በየአካባቢው የሚገኙ እንዲሁም በቀላሉ ተሰርተው ለምግብነት ሊውሉ የሚችሉ መሆናቸውን ነው የገለጹት ወይዘሮ ጸጋም፣ አሁን እንደምትያቸው አሁን ከበለስ ስኒ አምባሻ አለ፣ እንጀራ አለ፣ ቂጣም አለ ሀፍሀፍ። ያው ግማሽ ግማሽ ተጠቅመን እየሰራ ነው ማለት ነው። የተለያዩ ወጣወጥም አሉ፣ እንደ ጥብስ አለ፣ ቀይ ወጥም ይሰራለታል፣ ጅሱም ይሰራለታል። አሁን ከሞሪንጋ ስንሄድ ሻይ ይሰራለታል። እንደ ዱቄት ሆኖ ሌላ ወጥ ስንሰራ መጨመር እንደምንችል እናሳያለን። እንዲሁም ወጥ እንደ ጥብስ፣ ሰላጣ እንሰራለን። ወደ አማረንተስ ስንሄድ እንደ ጥብስና ቂጣ ሆኖ ይሰራል። ወደ ፐርስሊን ስንሄድም እንደዛ እንደ ጥብስ፣ ጁስ ሆኖ ይሰራል። ሌላ ስኳር ድንች ስንሄድ ደግሞ ስሩም ያው የተለያየ እንደ ሰላጣ ሆኖ ይሰራል። ያው ቅጠሉም እንደ ጥብስ ሆኖ ይሰራል ማለት ነው። ወይዘሮ መርስዒት ሓዱሽ የተባሉ እነዚህ ቅጠላቅጠልና ተክሎች ሰዎች ለምግብነት እንዲጠቀሟቸው የማስተማር ስራ የሚሰሩ በበኩላቸው በአሁኑ ጊዜ በትግራይ ያለው ረሃብ ለመቋቋም እነዚህ መጠቀም አጋዥ ነው ሲሉ ገልጸዋል። አሁን መጠቀም የጀመረ ነው ግን አንደኛ የምግብ እጥረት አለ። ይህንን አጋጣሚ ለመጠቀም ነው እንጂ የምግብ ይዘታቸውን ጥሩ ስለሆነ በቀጣይነትም አንደኛ በጓሮ ማብቀል እንደሚቻል ለማሳየት እነሱ ሁሌ ራሳቸው በተፈጥሮ ነው የሚበቅሉት እንጂ ሰው ያበቅላቸው ቢያበቅላቸው ግን ጥሩ ጠቀሜታ ስላለ መጀመሪያ አመጋገቡን እየሰራን እናሳያቸዋለን። ከዛ በኋላ በጓሯቸውን እንዲተክሉ ወይም ከአካባቢያቸው ላይ ሲያገኙት እንዲጠቀሙበት ነው የምናደርገው። ግን ስለማይጠቅሙም ሳይሆን ጠቀሜታ ስላላቸው፣ ይህንን አጋጣሚ ግን ሁልጊዜ መጥፎ አጋጣሚዎች ጥሩ ነገር እንድትፈጥር ስለሚያደርጉ ያንን የወላጆቻችንን ወደ ኋላ አስታውሰን ጥቅም ላይ እንዲውል ነው ለማረግ ነው። አቶ አመሃ ካሕሳይ በመቀሌ ዩኒቨርሲቲ የአመጋገብ ስርዓት ረዳት ፕሮፌሰር ናቸው። እነዚህ በአሁኑ ጊዜ ለችግር መውጫ ብቻ ሳይሆን ለቀጣይም በምግብነት ልንጠቀምባቸው ይገባል በማለት ነው የገለጹት። በተለያዩ አገሮች በተለያዩ አካባቢዎች ጥናት ተደርጎላቸው ምንም ጉዳት የሌላቸው መርዛማናት ማናት የሌላቸው ይልቁኑ ሰውነታችንና አእምሮዋችንን በደንብ እንዲያድግ በደንብ እንዲታነጽ የሚያደርግ ንጥረ ነገር የያዙ ቫይታሚን፣ ማዕድናትን፣ ፕሮቲን፣ ሰውነት የሚገነባ በሽታ የሚከላከል ነገሮች ሁላ በቂ በሆነ መጠን የያዙ ናቸው። ግን ያልተለመደ ያስመሰላቸው ምን መሰለ? እኛ በምቾት ወቅት ሆነን ችግር ሳይኖረን ወደ የታሸጉ በንግድ ምናቃቸውን ምግቦች እንዲሁም የውጭ ወደ የውጭ የሆኑ ምግቦችን ትኩረት አድርገን እነዚህ ቅጠላ ቅጠሎችና ፍራፍሬዎች ረስተናቸው ትተናቸው ስለነበር ያልተለመዱ መስሎ ተሰማ። እንዲያው ተፈጥሯዊ መልካቸውን ያልቀየሩ ጥቅማቸው ግን ከፍ ያለ በችግር ወቅትም ራሱ በሽታ እንዳያጠቃን እንዳንጎዳ፣ አቅማችን እንዳይደክም ከህመም ነፃ እንድንሆን የሚያደርጉን በጣም ጠቃሚ የሆኑ የምግብ አይነቶች ናቸው። እነዚህ በአብዛኛው ማህበረሰብ አረም ተብለው የሚገለጹ ቅጠላቅጠልና ተክሎች ለምግብነት እንዲውሉ ለማድረግ የማስተዋወቅ ሥራም እንሰራለን ብለዋል። ለአሜሪካ ድምፅ ሙልጌታ ጽበሃ መቐለ። አመሰግናለሁ ሙሉጌታ አድማጮች አሁን ወደ ዓለም አቀፍ ዘገባዎች ነው የምንሻገረው ሩሲያ ከዩክሬን ድንበር አቅራቢያ ባከማቸችው የጦር ኃይል በኪየቭ ላይ ጥቃት ልትሰነዝር ትችላለች የሚለውን የዩናይት ስቴትስን ማስጠንቀቂያ ተከትሎ አስር የሚደርሱ የአየር መንገዶች በረራዎቻቸውን አቋርጠዋል ዩክሬን ግን ትላንት ሰኞ ባወጣቸው መግለጫ ወደ ምስራቅ አውሮፓ ለሚደረጉ በረራዎች የአየር መስመሩ ክፍትና ደህንነቱም የተጠበቀ መሆኑን አስታውቃለች። በሌላ በኩል የሩሲያው ፕሬዚዳንት አገራቸው ከዩክሬን ይገነጠላሉ ለተባሉ ሁለት ግዛቶች ነጻ ስለመሆናቸው እውቅና እንደምትሰጥ ይፋ አድርገዋል። ይህንንም ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት ትላንት ሰኞ ምሽቱን አስቸኳይ ስብሰባ አድርጓል። የአሜሪካ ድምፅ ዜና ክፍል ዘገባዎችን በማጠናቀር ደረጀ ደስታ እንደሚከተለው አቀናብሮታል። የጀርመኑ ሉፍታንዛ ወደ ዩክሬን የሚያደርገውን በረራ ከትላንት ሰኞ ጀምሮ ያቋረጠ መሆኑን በመግለጽ በረራውን ካቋረጠው ከኔዘርላንዱ ኬኤልም አየር መንገድ ጋር ተቀላቅሏል። የአገሪቱ ሉፍታንዛ አየር መንገድ ወደ ዩክሬንም ሆነ ከዩክሬን የሚያደርገውን በረራ ከመሰረዙ በፊት ባለፈው እሁድ ከኪየቭ ከተማ የመጡ መንገደኞች ከጀርመኒቷ ፍራንክፈርት ከተማ አርፈዋል። የአውሮፓን የተወሰነ ክፍል ጨምሮ የስዊስ የብራስልስና ኦስትሪያ አየር መንገዶችን በባለቤትነት የያዘውና የጀርመኑን አርማ ያነገበው ሉፍታንዛ አንዳንዶቹ አገሮች ኤምባሲዎቻቸውን ወዳዛወሩበት ወደ ምዕራባዊው ዩክሬን ለቪቭ መብረሩን ይቀጥላል። ከዚህ በቀር ሌሎቹ የስካንዲኔቪያን አየር መንገዶችና የፈረንሳይ አየር መንገድ ከፓሪስ ኪየቭ የሚደረገውን በረራ ከዛሬ ማክሰኞ ጀምሮ አቁመዋል። የዩክሬን መሰረተ ልማት ሚኒስትር አሌክሳንደር ኮብራኮቭ መንግስት የተቋረጡ አየር መንገድ በረራዎችን መተካት በሚችልባቸው መንገዶች ዙሪያ እየሰራ መሆኑን አስታውቀዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝደንት አገራቸው ከዩክሬን የሚገነጠሉ ሁለት ግዛቶች ነጻ ስለመሆናቸው እውቅና እንደምትሰጥ ካስታወቁ በኋላ የተባበሩት መንግስታት የጸጥታው ምክር ቤት ትላንት ሰኞ ምሽቱን አስቸኳይ ስብሰባ አድርጓል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ለጸጥታው ምክር ቤት እንደተናገሩት የሩሲያው ፕሬዝደንት ቭላዲሚር ፑቲን በምስራቅ ዩክሬን ለሚገኙ ዶኔትስክና ሉሃንስክን እንደ ነፃ ግዛቶች በመቁጠር እውቅና መስጠታቸው ምንም ባላደረገችው ዩክሬን ሉዓላዊነትና የግዛት አንድነት ላይ የተቃጣ ጥቃት ነው ሲሉ ተናግረዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እንዲህ ብለዋል። ፕሬዚዳንት ፑቲን ወታደሮቻቸውን በዚህ ክልል እንደሚያሰፍሩ ካስታወቁ በኋላ ሰላም አስከባሪዎች ብለው ሰይመዋቸዋል። ይህ የከንቱ ነገር ነው። በትክክል ምን እንደሆኑ እናውቃለን። እሳቸው በመላው ዓለም ፊት ይህን ማድረግ መርጠዋል። ይህን ትኩረት ሰጥተነው ልንመለከተው ይገባል እንጂ ችላ ልንለው አያስፈልግም። ታሪክ እንደሚያስተምረን እንዲህ ያሉ ጠበኝነትን ችላ ማለት የበለጠ ዋጋ ያስከፍለናል። ሩሲያ ያለምንም ምክንያት በዩክሬን ሉዓላዊነትና የግዛት አንድነት ላይ በግልጽ ጥቃት ሰንዝራለች። ይህ የተባበሩት መንግስታት አባል በሆነችው ዩክሬን ላይ የተፈጸመ ጥቃት ነው። የዓለም አቀፉን ሕግና መርህ የሚጥስና ቻርተራችንን የሚጋፋ ነው። ከዚህ በላይ የአሁኑ የሩሲያ ፕሬዚዳንት ፑቲን እርምጃ ሩሲያ ዩክሬን ላይ ወረራ ለመፈጸም ተጨማሪ ምክንያት ለመፍጠር የምታደርገው ጥረት ማሳያ ነው። በተባበሩት መንግስታት የሩሲያው አምባሳደር የዩናይትድ ስቴትስ እና ምዕራባዊ አጋሮቿ ዩክሬንን ወደ ጦር ግጭት ጠባጫሪነት እየገፋፏት ነው ሲሉ ከሰዋል። ትናንት ማታ በተደረገው የአስቸኳይ ጸጥታው ምክር ቤት ስብሰባ ላይ የተናገሩት የሩሲያው ቋሚ መልእክተኛ ቫሲሊ ኔቤኔዚያ ፕሬዚደንት ፑቲን ዶኔትስክና ሉሃንስክን እንደ ነፃ ግዛት የሚያውቋቸው መሆኑን ማወጃቸውና በሁለት አገሮች መካከል የሩሲያን ሰላም አስከባሪ ወታደሮቹን እንደሚያሰፍሩ መግለጻቸውን ተናግረዋል። በመንግስታቱ ድርጅት የዩክሬን ቋሚ መልእክተኛ የሆኑት ሰርጌይ ኬየስ ላያታሲያ የፕሬዝደንቱን ንግግር አስመልክቶ የሚከተለውን ተናግረዋል። ኢን አኮርደንስ ዊዝ አርቲክል 51 ኦፍ ዘ ቻርተር ዩክሬን ሃዝ ዘ ኢንሄረንት ራይት ቱ ኢንዲቪጁዋል ኤንድ ኮሌክቲቭ ሰልፍ ዲፌንስ በቻርተሩ አንቀጽ 51 መሠረት ዩክሬን በግሏም ሆነ በቡድን ራሷን የመከላከል ተፈጥሯዊ መብት አላት። እኛም ሰላማዊና ዲፕሎማሲያዊ መንገዱን መርጠናል፣ እሱንም አጠንክረን እንደያዝን እንቆያለን። እኛ በመሬታችን ላይ ነን። ምንም ሆነ ማንንም አንፈራም። ለማንም የምንከፍለው እዳ የለብንም። ለማንም አሳልፈን የምንሰጠው ምንም ነገር የለም። ምንም ይሁን ምንም፣ ግን ይህ የካቲት 2014 ሳይሆን የካቲት 2022 መሆኑን ምንም አይነት ጥርጣሬ ሊኖር አይገባም። ሩሲያ በእርግጥ የዛሬ ስምንት ዓመት ባደረገችው ወረራ የክሬሚያን ሰርጥ ከዩክሬን ነጥቃለች። ዩናይትድ ስቴትስ፣ የአውሮፓ ህብረትና እንግሊዝ ሞስኮ የወሰደችውን አቋም ተከትሎ የዓለም አቀፉን ሕግና ደንብ የሚጥስና የዩክሬንን ሉዓላዊነት የሚጋፋ ነው በሚል የመጀመሪያውን ዙር ማዕቀብ መጣላቸውን አሳውቀዋል። በተባበሩት መንግስታት የጸጥታው ምክር ቤት ስብሰባም ላይ ለዩክሬን ሉዓላዊነት መከበር እንደሚቆሙ ያላቸውን ቁርጠኝነት ገልጸዋል። አመሰግናለሁ ደረጀ። አድማጮች፣ አሁን የፕሮግራም ማሳሰቢያ ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎች አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 የአሜሪካ ድምጽ ፕሮግራሞችን ማሳሰቢያ ነበር የተከታተላችሁት። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። አሁን ወደ ተከታዩ ዘገባ ነው የምናልፈው። ወደ ኢትዮጵያ ሱዳንና ግብጽን ወደሚመለከት ርዕስ ይወስደናል። ሱዳን ኢትዮጵያ በአባይ ወንዝ ላይ በገነባችው የህዳሴ ግድብ ጉዳይ የታችኛው የተፋሰሱ ሀገሮች ሳይስማሙ በተናጠል ተፈጸመ ባለችው እርምጃ የኤሌክትሪክ ኃይል ማመንጨት መጀመሯን በመቃወም አዲስ አበባን አውግዛለች። ግድቡን ለመሙላት የተወሰዱትን ሁሉንም እርምጃዎች እንደምታወግዝ በአጽንኦት መግለጽ ትሻለች ያሉት የሱዳኑ ተደራዳሪ ቡድን ቃል አቀባይ ኦማር ካሚል ናቸው። ኢትዮጵያ የወሰደችው እርምጃ በዓለም አቀፍ ህጎች ያለባትን ግዴታ ከመሰረቱ የሚጥስ ነው ብለዋል። ከአስር ዓመታት በፊት ገና ከግድቡ ግንባታ ጅማሮ አንስቶ ኢትዮጵያ የነደፈችው ፕሮጀክት አምርራ ስትቃወም የቆየችው ሌላኛዋ የታችኛው ተፋሰሱ ግርጌ አገር ግብጽ በበኩሏ ኢትዮጵያ የኃይል ማምንጫ ተርባይኖችን ማንቀሳቀሷን ተችታለች። ሦስቱ አገሮች እንደ አውሮፓውያን የዘመን አቆጣጠር ከ 2011 ዓ ም አንስቶ በግድቡ ዙሪያ በተደጋጋሚ ባደረጓቸው ድርድሮች ከአንዳች ሁነኛ ስምምነት ላይ ለመድረስ አልበቁም። ግብጽና ሱዳን ግድቡ በሚሞላበት ሁኔታ ላይም ይበጀናል ባሉት መንገድ ከኢትዮጵያ ጋር ስምምነት ለመድረስ ግፊት ሲያደርጉ መቆየታቸውን የጠቀሰው የኤኤፍፒ ዘገባ የተፈለገው ስምምነት ባይገኝም እንደ አውሮፓውያን የዘመና አቆጣጠር በ2020 ዓ ም ኢትዮጵያ ውሃውን መምሏት መጀመሯን ይዘግባል። ስራው ሲጠናቀቅ በአፍሪቃ ግዙፉ የሚሆነው ግድብ በህዝቧ ቁጥር በአህጉሮቱ ሁለተኛዋ ትልቅ አገር ለሆነች ኢትዮጵያ ለልማቷ ወሳኝ ነው ብላ ታምናለች ይላል። በሌላ በኩል ለመስኖ ልማቶቿና ለመጠጥ ውሃ አቅርቦቷ ዘጠና በመቶ የናይል ወንዝ ላይ ምንጫ ያደረገችው ግብጽ የኢትዮጵያ ግድብ ግንባታ በህልውናዋ ላይ እንደ ተደቀነ አድርጋ ታያለች ያለው የኤፍፒ ዘገባ ሱዳን በአንጻሩ በየአመቱ የሚገጥማትን በጎርፍ የመጥለቅለቅ አደጋ ይቆጣጠራል የሚል ተስፋ እንዳላት፣ ሆኖም በሶስቱ አገሮች መካከል ስምምነት ካልተደረሰ በበኩሏ የገነባችው ግድብ ይጎዳል የሚል ስጋት እንዳላት ጨምሮ አመልክቷል። አድማጮች አሁን በትላንትናው ምሽት ጀምር አድርገን ለዛሬ በቀጥሮ ወደ አሳደር ነው። በርዕሰ ጉዳዩ ላይ ያተኮረ ትንታኔ ነው መወስዳችሁ መለስካቸው አመሀን ያጠናቅረው። ጠቅላይ ሚኒስትር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል ማመንጨት መጀመሩን ያበሰረውን ስነ ስርዓት ባጠናቀቁ በአጭር ጊዜ ልዩነት የግብፅ የውጭ ጉዳይ ሚኒስቴር እርምጃው የሶስቱን አገሮች ስምምነት የጣሰ ድርጊት ነው ሲል ተቃውሞውን አሰምቷል። ሚኒስቴሩ ባወጣው መግለጫ ኢትዮጵያ ቀዳሚ ስምምነቶችን በመጣስ ድርጊቷ ቀጥላለች ብሏል። እንደ ማስረጃ ያቀረበውም እንደ ኤሮፓ አቆጣጠር በ2015 ዓ ምት ሦስቱ አገሮች ማለትም ሱዳን፣ ግብፅና ኢትዮጵያ በካርቱም የደረሱበትን የመሪዎች ስምምነት መግለጫን እንደሆነ ያመለክትና በድርጊቱ የተከለከለውን የተናጠል ሥራ ጠቅላይ ሚኒስትር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድማል በስምምነቱ የትኛው ወይም የትኞቹ አንቀጾች እንደተጣሱ የሚኒስቴሩ መግለጫ አያመለክትም። በጉዳዩ ላይ ቪኦኤ ያናገራቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህር በናይል ፖለቲካና በሰሜን ምስራቅ አፍሪካና እንዲሁም በመካከለኛው ምስራቅ ጂኦፖለቲካና ሴኪሪቲ ጉዳይ ከፍተኛ ተመራማሪ ዶክተር ያዕቆብ አርሳኖ ስለ ካርቱሙ ስምምነት አብራርተዋል። መሪ መግለጫ የተባለው ስምምነት ቁልጭ ያለ አስር አንቀጽ ያለው ስምምነት ነው። ዛ ውስጥ አንዱ ሶስት ወገኖች የተግባቡበት ኢትዮጵያ በተመዛዛኝና ፍትሀዊ በሆነ መንገድ የውሃን መጠቀም እንደምትችል ስምምነት ተደርጓል። ኢትዮጵያ አሁን የተጀመረውን ግድብ ግብጽንና ሱዳንን በማይጎዳ መንገድ ግንባታው እየተካሄደ ሙሊቱን ጠቅላይ ሚኒስትር አብይ ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል ማመንጨት መጀመሩን ለማብሰር በተካሄደው ሥነ ሥርዓት ላይ ባደረጉት ንግግር የታችኛው ተፋሰስ አገሮችን ስጋት አልረሱትም። አገራቸው ማንንም ለመጉዳት እንደማታስብ እንዲያውም በዚህ የጋራ ሀብት በመተባበር በጋራ መጠቀም እንደምትፈልግ አስገንዝበዋል። ይህ ሐሳብ በኢትዮጵያ በኩል ቴክኒካዊ መሰረት ባለው አሰራር ጭምር ለማረጋገጥ ብዙ ምዕራፍ መሄዷንና ይህ ስራም አጭር ለማይባል ጊዜ ሲከናወን እንደቆየ ጉዳዩን ለረዥም ዓመታት ሲከታተሉ የኖሩት ዶክተር ያዕቆብ አርሳኖ ያብራራሉ። የግብፅ ወገኖች ስሆን ሲሆን ውሃ የኛ ስለሆነ ማንም አይነካብንም ስሉ ቆይተዋል። ይህ ደግሞ በሐሰት እና በስተት ላይ ተመሠረተ ነው። እንግሊዞች በአስራ ዘመቶ ሀያ ዘጠኝ ውሀ የእናንተ ነው ብለውናል። ስለዚህ የእኛ ነው ብለው በተሳሳተ ግሸት ላይ ይኖረዋል። ከዛም በሺ ዘጠኝ መቶ ሀምሳ ዘጠኝ ከሱዳን ጋራ በተናጠል ባደረጉት ስምምነት የውሀው ሙሉ በሙሉ የእኛ ነው በሚል እንደገና ሌላ ስህተት ላይ አንጥፎ ተኝተዋል። እዛ በላይ ውሀው በኢትዮጵያ አንጻር የጋራ የተፈጥሮ ሀብት ስለሆነ አብረን እንጠቀም የሚል በተጠቃቃሚ ተስፋም ቁርጠኝነትም ግብዣም ተደርጎላቸው ኖረዋል። እንግዲህ ይህ ግድብ በተጀመረ ጊዜ እኛን ሳታስፈቅዱ እኛ ሳናቅለው ነበር የኢትዮጵያ በሀብቷ ለመጠቀም በግዛቷ ውስጥ ማንም አታስፈቅድም። ግድቡም እየተገነባ ነው፣ ይህን ውቁ ተብሎ ተነግሯቸዋል። በዚህ መሰረት ግድቡ ሲገነባ ቆይቷል። የለም እንጎዳበታለን ብለው ብዙ ሀሳብም ስሞታም አቅርበው ማትጎዱበት ግድብ ነው። የለቅስ የምትጠቀሙበት ነው። ከፈለጋችሁ የእኛም የእናንተም አዋቂዎች ተጨምረው ሶስተኛ ወገን አዋቂዎች ከዓለም ዙሪያ ቀጥረን እናስገንግም ተብሎ ግምገማው ሲጠናቀቅ ሰፍ ጊዜ ተወስዶ በደንብ ቴክኒኩም ሊያመጣ የሚችለው ጉዳትን ጥቅም ተገምግመው ቴክኒክን በሚመለከት ግድቡ በዓለም አቀፍ ታላቁ የህዳሴ ግድብ ግንባታ እዚህ ደረጃ መድረሱ በተለያዩ የዓለም ማኅበረሰብና በታዋቂም ግለሰቦች ዘንድ ልዩ ስሜቶችን እንደፈጠረ መደበኛና መደበኛ ያልሆኑ መገናኛ ብዙኃን ከሚዘግቡት ማስተዋል ይቻላል። የዚህ ግድብ የኤሌክትሪክ ኃይል ማመንጨት ትልቁና ዋና ትርጉሙን ወይንም አንድምታውን ከግላቸውም ከአገርም አኳያ ዶክተር ያዕቆብ አስተያየታቸውን ለቪኦኤ አካፍለዋል። አልፎ ተርፎም ህብረተሰቡን ለማበልፀግ መጠቀም ምርጫ ሳይሆን እድልም ግዳጅም ነው። በዚህ አንጻር ታላቁን የኢትዮጵያ ህዳሴ ግድብ ቀደም ስል ባሉት ዘመናት የታቀደ ልማት እንዲሆን በየደረጃው ግድቡ ማዘን ድንጋይ ቆሞለት ከዛም ግንባታው እየተካሄደ አሁን ከታቀደ ውስጥ አንድ የውሃ መዘውት ተመርቆ ሶስት መቶ አስራ ሰባት የሚያመነጭ ተመርቋል። የቀጠሩት ውሃ እየተሞላ የመዘውሮቱ ስራ እየተጠናቀቀ የሚቀጥል መሆኑም በቴክኒኩ ክፍል የተረጋገጠ ነው። የስራ ሂደቱም ይህንን ነው የሚያሳየው። ስለዚህ ይሄ ትልቅ ስኬት ነው ተብሎ ይገመታል። በዚህ እጅግ በጣም ደስተኛ ነው። የታላቅ ውዳሴ ግድብ አስረኛው አህድ ተርባይን ትናንት 375 ሜጋዋት ማመንጨት ጀምሯል። የሁለት ሌሎች አህዶች ተርባይኖችም በቅርቡ ኃይል ማመንጨት እንደሚጀምሩም በምርቃት ስነ ሥርዓቱ ላይ በፕሮጀክቱ ዋና ሥራ አስኪያጅ አቶ ክፍሌ ሆሮ ተገልጸዋል። ግድቡ በግንባታው ማጠናቀቂያ ላይ ከአምስት ሺህ ሜጋዋት በላይ እንደሚያመነጭና ይህም የሀገሪቱን የኃይል ምርት ከእጥፍ በላይ እንደሚያሳድገው ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ ደግሞ ሳምንታዊው ንግድና ምጣኔ ሀብት ነው። የኢትዮጵያ መንግስት አንድ ሚሊዮን ኢትዮጵያውያን በውጭ የሚገኙ አንድ ሚሊዮን ኢትዮጵያውያን ወደ አገር እንዲገቡ በሚል ያደረገውን ጥሪ ተከትሎ ወደ ኢትዮጵያ ወይም ወደ አገር ይገባሉ ከተባሉት ትውልደ ኢትዮጵያውያን መካከል ምን ያህሉ ገብተዋል? በቆይታቸው ውስጥ ምን አይነት ነገሮችን እውን አደረጉ? የምጣኔ ሀብቱን በማነቃቃት የጥሪውን ዓላማስ በማሳካት ረገድ የተገኘው ውጤት ምንድን ነው? በእነኚህ ጥያቄዎች ዙሪያ የኢትዮጵያ ዳያስፖራ ጉዳዮች ድርጅት ኮሚኒኬሽን ዲሬክተሩን አቶ ወንዶሰን ግርማን አነጋግሮ ደረጃ ደስታ ለሳምንታዊ የምጣኔ ሀብት ዝግጅቱ እንዲህ አሰናድቶታል። የኢትዮጵያ መንግስት ያቀረበውን የአንድ ሚሊየን ወደ አገር ቤት ጥሪ ተከትለው ወደ ኢትዮጵያ ተጉዘው የነበሩ ኢትዮጵያውያን መኖራቸውን በተለያዩ መንገዶች ስንከታተል ቆይተናል። ለመሆኑ ጥሪውን ተከትለው ወደ አገር ቤት የገቡት ምን ያህል ነበሩ? ለዳያስፖራው ኤጀንሲ ኮሚኒኬሽንስ ዳይሬክተር አቶ ወንደሰን ግርማ ያቀረብንላቸው የመጀመሪያው ጥያቄ ነበር። ጥሪው የተላለፈበትን ወቅት ስናስበው ኢትዮጵያ በጣም አስቸጋሪ እና ከባድ ጊዜ በነበረችበት ወቅት ነው ጥሪው የተካሄደው። ዳያስፖራውን በዛ ወቅት ወደ ሀገር ቤት ለመምጣት ዝግጅት አልነበረውም እና ጥሪው ድንገት እንደነበረ ሁላችንም የምናስታውሰው ነው። ከጥሪው ድንገቴነት አንጻር ወደ ሀገር ውስጥ የገባው ሰው እጅግ በጣም ከፍተኛ ማለት እንችላለን። ወደ መቶ ሀያ ሺ የሚጠጉ ትውልደ ኢትዮጵያውያንና ኢትዮጵያ ወዳጆች ጥሪውን ተከትለው ወደ ሀገር ቤት እንደገቡ ነው ያሉን መረጃዎች። ይመስል ጥሪው የታሰበለትን ግን መቶ ይሆን ለጥሪው ታሳቢ የተደረጉ ግቦች እና ትውልድ ኢትዮጵያውያኑ በቆይታቸው ያደረጓቸው ዋና ዋና ነገሮች ምንድን ናቸው? መሰረታዊ ዓላማዎችን እንዲያሳኩ ታስበ የተዘጋጁት፣ የመጀመሪያው ዲፕሎማሲያዊ ዓላማ ነው። ሁለተኛው ማህበራዊ ፖለቲካዊ ዓላማ ነው። ሶስተኛው ኢኮኖሚያዊ ዓላማ ነው። እነዚህን ዓላማዎች እንዲያሳኩ በርካታ ሁነቶች ናቸው የተዘጋጁት። በአጠቃላይ በአዲስ አበባ፣ ከአዲስ አበባ ውጭ ወደ ሀምሳ አምስት የሚሆኑ ሁነቶች ተዘጋጅተዋል። እነዚህ ሁነቶች ሁላቸውም ከላይ ላስቀመጥኳቸው ሶስት ጊዜዎች መሳካት የየራሳቸውን አስተዋጽኦ ያደረጉ ነበሩ። አቶ ወንደሰን ኢትዮጵያውያኑ በምጣኔ ሀብቱ ላይ እንዲሳተፉና በጦርነቱ የተጎዱ አካባቢዎችን መልሶ በመገንባቱ ላይ እንዲሳተፉ የተለያዩ መድረኮች መዘጋጀታቸውንም ገልጸዋል። የፓን አፍሪካን ይሁን መድረክ ድህረ ግጭት መልሶ ግንባታን በተመለከተ መድረኮች ተዘጋጅተ ነበረ። የኢንቨስትመንት ፎረሞች ተከታታይ ወደ አንድ ሳምንት የፈጁ የኢንቨስትመንት ፎረሞች ተደርገዋል። ዳያስፖራው የተጎዱ መሰረተ ልማቶች የፈረሱባቸውን አካባቢዎች የተፈናቀሉ ወገኖቻችን ያሉባቸውን አካባቢዎች በአካል ሄዶ እንዲያይ ተደርጓል። እነዚህ እንቅስቃሴዎች በሙሉ ሶስቱን ዓላማዎችም የሚያሳስ ናቸው። ከእነዚህ መድረኮችም ሆነ ከጠቅላላው ለጥሪው ከተሰጠው ምላሽ ለምጣኔ ሀብቱ የተረፈው ነገር ምንድን ነው? ለምሳሌ በገንዘብ ምን ያህል ተገኝተዋል? አቶ ወንደሰን እንደሚከተለው ያስረዳሉ። በአጠቃላይ ከሀያ ሁለት ቢሊዮን የኢትዮጵያ ብር በላይ ወደ ኢኮኖሚው ገቢ ማድረግ እንደተቻለ ነው ያሉን መረጃዎች የሚያሳዩት። ይሄም ማለት ለዳያስፖራው ከቆረጠው የአየር ትኬት፣ ለቪዛ ከከፈለው፣ በሀገር ውስጥ ካደረገው የትራንስፖርት እንቅስቃሴ፣ ሆቴሎችን ይዞ ያወጣል ተብሎ ከሚገመተው ገንዘብ እንዲሁም ከተለያዩ የዳያስፖራ ኢንጌጅመንቶች ጋር በተያያዘ በዚህ ቆይታ ውስጥ ከአንድ ወር ባላነሰ ጊዜ ውስጥ ከሀያ ሁለት ቢሊዮን የኢትዮጵያ ብር በላይ ወደ ኢኮኖሚው ኢንጀክት እንዲደረግ ተደርጓል ማለት ነው። ስለዚህ ጥሪው እየታቀደለትን ሶስቱን አላማዎችን አሳክቶ እየተገባደድ ነው ማለት ነው። በውጭ ያለው ትውልደ ኢትዮጵያዊ በተለያዩ መንገዶች ወደ አገሩ ከሚልካቸው የሐዋላና የመሳሰሉት የእርዳታ ገንዘቦች በተጨማሪ በአገር ውስጥ በመግባት መዋለ ነዋዩን በማፍሰስ ረገድ መሳተፍ የሚገባው መሆኑን የምጣኔ ሀብት ባለሙያዎች ሲያሳስቡ ቆይተዋል። በዚህ ረገድ በዚህኛው አጋጣሚ የተካሄደው ጥረት ወይም የተገኘው ውጤት ይኖር ይሆን? የኢንቨስትመንት ፎረም ኦልሞስት ወደ አንድ ሳምንት አካባቢ የቆየ የኢንቨስትመንት ፎረም ነበር የተካሄደው። ዳያስፖራ የተገኙበት በልዩ ልዩ የኢንቨስትመንት ዘርፎች ላይ በኢንዱስትሪ፣ በአይሲቲ ቴክኖሎጂ እና በመሳሰሉ እና እነዚህ ጉዳዮች ላይ የሚመለከታቸው ተቋማት እንዲሁም በየዘርፎቹ ላይ የተሰማሩ ዳያስፖራም የሆኑ ዳያስፖራም ያልሆኑ አካላት ተሞክሯቸውን አቅርበዋል። ተቋማትም ያሉትን በኢትዮጵያ ውስጥ ያሉ የኢንቨስትመንት እድሎችን ለዳያስፖራ አቅርበዋል። ስለዚህ በመድረኩ ማጠቃለያ ላይ በእያንዳንዱ መድረክ ማጠቃለያ ላይ በዛ ቀረበው የኢንቨስትመንት ዘርፍ ላይ መሳተፍ የሚፈልጉት የዳያስፖራ ማህበረሰብ አባላት ፍላጎታቸውን እንዲገልጹ ተደርገዋል። የኢንቨስትመንት ኮሚሽን መረጃውን አሰባስበዋል። ከዚህም ጋር በተያያዘ ከአራት መቶ ሀምሳ ያላነሱ የዳያስፖራ አባላት በልዩ ልዩ የኢንቨስትመንት ዘርፎች ላይ ለመሳተፍ ፍላጎታቸውን አሳይተዋል፣ ምዝገባ አካሂደዋል። ስለዚህ በቀጣይነት የሚኖረው ምንድነው? ይሄ በዳያስፖራ ዘንድ የታየ ነው ወይም ፍላጎት ወደ መሬት በማውረድ ዳያስፖራ ወደ ፈቃድ ማውጣት እንዲሄል ከፈቃድ ማውጣት አልፎ ደግሞ ወደ ኢንቨስትመንት እንዲገባ ተከታታይ ስራዎች መሰራት ይገባቸዋል። እነዚህንም ተከታታይ ስራዎች ለመስራት የቅድመ ዝግጅት ስራዎች እየተደረጉ ነው ያሉት ኤጀንሲያቸውን በኩል ካፕሰል ናቸው። የቅድመ ዝግጅት ስራዎች መካከል ኤጀንሲው በውጭ ጉዳይ ሚኒስቴር በሚሲዮኖቻችን፣ በአንድ በኩል እንደዚሁም ከዚህ ጉዳይ ጋር የዲያስፖራ ተሳትፎን ከመጠቀም ጋር በተያያዘ የሚመለከታቸው ሌሎች ባለድርሻ አካላት መወያየት ይጠበቅባቸዋል እና አንድ የውይይት ድረክ እያዘጋጀ ያለ ነው። ከመልሶ ግንባታም ሆነ ከዘላቂ የኢንቨስትመንት ተሳትፎ አንጻር ከዲያስፖራው ምን ይጠበቃል የሚለውን የሚመለከታቸው ባለቤሻ አካላት ከሚሲዮኖቻችን ጋር ውይይት እናደርጋለን። ከዛ በኋላ ያንን ሀሳብ ይዘን ሚሲዮኖቻችን ደግሞ ከዲያስፖራው ጋር በሚኖራቸው ቀጥታ ግንኙነት የተሳትፎ ፍላጎት አሳይተው ምዝገባ ያደረጉ መሆነ ምዝገባ ያደረጉ የዲያስፖራ ማህበረሰብ አባላት ወደ ኢንቨስትመንት ሊገቡበት ሁኔታ ይመቻቻል፣ ማለት ስለዚህ፣ ቢያንስ ከአራት መቶ ሀምሳ ያለነሱ ዲያስፖራ ማህበረሰብ አባላት በኢንቨስትመንት የመሳፈር ፍላጎታቸውን አሳይተዋል። የኢትዮጵያ ዳያስፖራ ኤጀንሲ ኮሚኒኬሽንስ ዳይሬክተር አቶ ወንደሰን ግርማን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። እኔም ደረጀንና እንግዳውን አመሰግናለሁ። አድማጮቻችን ምሽቱን ዝግጅታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩን ይመስላሉ። የአሜሪካ ድምፅ ማሳሰቢያ እናሰማችሁ።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 በኢንስተግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ማሳሰቢያችንን ነበር የተከታተላችሁት። አድማጮች የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት ማክሰኞ ምሽት ያሰናዳውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ረቡዕ እንመለሳለን። አስተናጋጃችሁ አሉላ ከበደ ከብርሃን ኃይሉ አቀናባሪ ጋር እንዲሁም ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን። ነገ እንገናኝ። ሰላም፣ ደህና እደሩ።